ጋቢና ቪኦኤ፣ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ሐሙስ ጥቅምት 26 2013 ዓ ም ዝግጅቱን ጀመረ። እንደምናመሻችሁ፣ ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በፌዴራሉና በትግራይ ክልሎች መካከል የተፈጠረውን ግጭት ተከትሎ የሁለቱ ወገን ባለስልጣናት የተለያዩ መግለጫዎችን ሲሰጡ ውሏል። የዛሬ አብይ ርዕሰ ጉዳያችን ነው። በሌላ በኩል ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያንን በቴክኖሎጂ ሙያ በማሰልጠን ለስራ ብቁ ስለሚያደርግ አንድ ማዕከልም ዘገባ ይዘንላችኋል። የዚህን አገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜይል መደራረግ አሁን በዚህ ጊዜ ደግሞ በዙም ይሁን በጎብቱ ጎዝ ሚቲንግ ሚቲንጎች እንዲያደርጉ አብዛኛው ሶፍትዌሮች ደብረፊ እንዲያደርጉት በግሩፕ ነው እና እንዴት ነው ያን የሚያደርጉት? እነዚያን ፕላትፎርሞች አዘጋጅተን እንዳቸውን እንሰጣቸዋለን። በስድስት ወር ኢምፕሊመንት ያደርጋሉ የሰማችሁት የዱና ቴክ ስልጠና ማዕከል አጋር መስራች የሆነው ቴድሮስ መኮንንን ነው በምሽቱ ይደመጣል በባህር ዳር ከተማ የማንበር ባህልን ለማዳበር የሚጥር ወጣትም እናስተዋውቃችኋለን የሙዚቃ ምርጫም አለን አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ እንዲሁም ሀብታሙ ስዩም በዜናዎች ነን አሁን ወደ ዕለቱ ዜናዎች እንሻገር አመሰግናለሁ፣ ኤደን በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አሸናፊው ማን እንደሆነ ገና ባልተለየበት በአሁኑ ወቅት የአውሮፓዊ የምርጫ ክትትል የጸጥታና የትብብር ድርጅት ቡድን የድረ ምርጫ ጋዜጣዊ ጉባኤ በዋሽንግተን ዲሲ አካሂደዋል። የአጭር ጊዜው ታዛቢ ተልእኮ ኃላፊ ማይክል ጆርጅ ሊንክ የዩናይትድ ስቴትስ መንግስት ታዛቢውን ተልዕኮ መጋበዙን አመስግነዋል። መንግሥት ፍጹም የሆነ ሰው እንደሌለ ለማሳየት ሲል ታዛቢዎችን መጋበዙንም አሞግሰዋል። እያንዳንዱ ዲሞክራሲ ጥሩ ተሞክሮዎችን በመለዋወጥ የምርጫ ስርዓቶችን ለማሻሻል ይረዳ ሲሉም አክለዋል። አሜሪካውያን በተለያዩ ክፍላተ ግዛት እየተቆጠሩ ያሉ የድምፅ ውጤቶች ዛሬ በፕሬዚዳንታዊ ውድድር ያሸነፈው ማን እንደሆነ እንዲታወቅ ያስችሉ እንደሆነ ለመስማት ሲጓጉ ቆይተዋል። ይሁንና ዲሞክራቱ የቀድሞ ምክትል ፕሬዚደንት ጆ ባይደን ለማሸነፍ በተቃረቡበት በአሁኑ ወቅት የሪፐብሊካዊው ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻ ክፍል ተከታታይ የህግ ተግዳሮቶችን ከፍቷል። በአላስካ፣ በአሪዞና፣ በጆርጂያ፣ በኔቫዳ፣ በሰሜን ካሮላይና እና ፔንሳልቬኒያ ክፍለ ግዛት ለፕሬዚዳንትነት ያሸነፈው ማን እንደሆነ ገና መታወቅ ይኖርበታል። ባይደን በሚችጋን እና ዊስካንሰን ክፍለ ግዛት ማሸነፋቸውን ትናንት ተገልጿል። ከአራት ዓመታት በፊት በተካሄደው ምርጫ ትራምፕ በሁለቱም ክፍላተ ግዛት አሸንፈው ነበረ። ማላዊ በኢየሩሳሌም እስራኤል ኤምባሲ እንደምትከፍት የውጭ ጉዳይ ሚኒስትሯ እስራኤልም በጎበኙበት ወቅት አስታውቀዋል። የማላዊ የውጭ ጉዳይ ሚኒስትር ኤዘንሃወር ሙካካ ብርታት የተሞላበትና በቀላሉ የማይታይ እርምጃ ነው ሲሉ ባለፈው ማክሰኞ በቪዲዮ በወጣ መግለጫ ተናግረዋል። በኢየሩሳሌም ኤምባሲ ለመክፈት የመጀመሪያዋ የአፍሪቃ ሀገር መሆኗም ተገልጿል። ኤምባሲውን በቅርቡ መከፈት በጉጉት እየጠበቅኩ ነው። ሌሎች የአፍሪቃ መሪዎችም ይህንን ውሳኔ እንደሚከተሉ እርግጠኛ ነኝ ሲሉ የእስራኤል የውጭ ጉዳይ ሚኒስትር ጋቢ አሽከናዚ ከምከካ ጋር ሆነው መናገራቸውን ሮይተርስ የዜና አገልግሎት ዘግበዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ፣ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እናልፋለን። በፌዴራሉና በትግራይ ክልል ኃይሎች መካከል የተፈጠረውን ግጭት ተከትሎ የሁለቱ ወገን ባለስልጣናት የተለያዩ መግለጫዎችን ሲሰጡ ውለዋል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ትግራይን ለመጨፍጨፍ የነበረው ህልም ሙሉ ለሙሉ ከሽፏል ማለታቸው ተሰምቷል። የሀገር መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ በበኩላቸው መከላከያ ሰራዊቱ ጥቃቱ ከተፈጸመ በኋላ በተሟላ ብቃት እየመከተ መሆኑን በመግለጽም የተከፈ ያለው ጦርነት በአጭር ጊዜ ውስጥ እንደሚቋጭ አስታውቋል። ዘጋቢያችን ሙልጌታ አጽብሃ ስለ መግለጫዎቹና በትግራይ ክልል ውስጥ ስላለው መንፈስ ከደቂቃዎች በፊት በስልክ ይሄን አጋርቶናል። በትግራይ ክልል ከማክሰኞ ጀምሮ የኢንተርኔት ሆን የስልክ እንዲሁም የመብራት አገልግሎቱ ተቋርጥ አገልግሎቱ እስካሁን ይለም። በመላ ከተማ ያለው ሁኔታ ስመለከተው እኔ ያቃኘሁት ማለት ነው ህዝቡ፣ ሁሉም የግል የስራ ተቋማት የሚባሉ የምግብ የካፌ እንዲሁም የመጠጥ ተቋማት ሆቴሎች የተለያዩ ሱቆች ተቋማት ክፍት ናቸው። የግል ተቋማት የመንግስት መስሪያ ቤቶችም የተከፈቱ ተመልክቻለው። ፍርድ ቤት ተቋማትም ተከፍተው አገልግሎት ሲሰጡ አይቻለው። እንዲሁም የትራንስፖርት አገልግሎት በከተማው የሚገኘው ከትናንት ጀምሮ የባንክ አገልግሎት የለም በመቐለ ከተማ። ከከተማ ወደ ከተማ መንቀሳቀስም የክልሉ መንግስት አግደዋል። የክልሉ መንግስት ባወጣው መግለጫ መሰረት ሰራዊት እንቅስቃሴም ከክልሉ መውጣት ወደ ክልሉ መግባት እንቅስቃሴ የታገደ ነው መግለጫው ያሳወቀው። የአየር በረራ ማካሄድ አይቻልም ብለዋል። በትናንትናው ዕለት ባወጣው መግለጫ የክልሉ መንግስት በመግለጫው የሰሜን እዝ አመራሮች እና አባላት ከትግራይ መንግስት ጋር አብረው በመሆን የፌዴራሉ መንግስት ተቃውመዋል፣ አብረው ደግሞ ተሰልፈዋል በማለት ነው የክልሉ መንግስት መግለጫ ያሳየው። ከአመራሮች ስለ ሁኔታው መረጃ ለማግኘት በተደጋጋሚ ጥረት እናደርግም ሰከም ከጸጥታ አካላትም እንዲሁ። ምክንያቱም ደግሞ በአሁኑ ጊዜ ያለው የስልክ እና የኢንተርኔት አገልግሎት መቋረጥ ነው። በአሁኑ ጊዜም በአንድ ተቋም የሳትላይት ኢንተርኔት የሚጠቀም አገልግሎት እነሱ ፈቅደውልኝ ነው ይህንን ሪፖርት እያቀረብኩ የምገኘው ይህንን ሪፖርት እየቀረብኩ ያለሁት በዋትሳፕ ማለት ነው። የክልሉ መገናኛ ብዙሀን እንደዘገቡት በዛሬው ዕለት በዛሬው ዕለት የክልሉ አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መለጭ ቷል ታዊ ጉዳዮች ላይ አስመልክቶም በክልሉ የሚገኝ የሰሜን እዝ አምራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችለዋል በማለት ነው የገለጹ። ዶክተር ደብረጽዮን የክልሉ መንግስት በፌዴራል መንግስት እንደሚወረር ምልክቶች ይታዩ ነበር። በዚህ የክልሉ መግለጫ እየሰራ እንደነበረ ነው ያሳውሱ። ዶክተር ደብረጽዮን ይህንን ደግሞ አለም አቀፍ ማህበረሰብ እንዲያውቀው የክልሉ ህዝብ ደግሞ እንዲረዳው የኢትዮጵያ ብሄር ብሔረሰቦችም የፌዴራሉ መንግስት ይህንን አውቆ ደግሞ ወደ ሰላምና ወደ ድርድር እንዲመጣ ጥሪዎች ስናቀርብ ቆይተናል። ይህንን ግን ስላልቻለ በክልሉ ያሉት የጦር መሳሪያዎች ህዝብ ላይ ጉዳት እንዳያደርስ ከሰሜን አዛዞችና አባላት ጋር በመሆን በቁጥጥር ስር እንዲው ችሏል ብለዋል። ከዚህ ጋር ተያይዞ ዶክተር ደብረጽዮን ባነሱት በአዲ አበባ አካባቢ አዲያቦ ማለት በትግራይ ሰሜን ምዕራብ የሚገኝ ነው። አዲያቦ አካባቢ የተወሰነ ሰራዊት ወደ ኤርትራ ሂዷል። ይህን ደግሞ ሀገር ክህደት ጋር አያይዘውታል። ይህንን ሲሄዱ የኢትዮጵያ ሰራዊት ነው የጦር መሳሪያ ይዘው ወደ ሌላ ሀገር ሂደዋል። ይህንን ክህደት ነው በማለት ነው የተናገሩት ዶክተር ደብረጽዮን። ይህንን ያያያዙት ደግሞ የኤርትራ መንግስትና የኢትዮጵያ የፌደራል መንግስት በትግራይ ላይ ወረራ ይፈጽማሉ ብለው ከዚህ በፊት ተናግ የነበረ ህዝብ እንዲያውቀው ያ ያስቆማቸው የተናገሩት እንደነበር በማንሳት ይህንንም የእሱ ማሳያ ነው የኢትዮጵያ ሰራዊት የኢትዮጵያ ጦር ወደ ኤርትራ ሄዱ በማለት ነው የገለጹት። በአሁኑ ጊዜ ሁሉም በተላኩ ተላፉ የምንፈታው ያሉት ዶክተር ደብረጽዮን ሁሉንም ባሳተፈ ነው ችግሮቻችን የምንፈታው ሁሉም ውይይት ነው ችግሮች መፍታት የሚቻለው በማለት ነው የገለጹት። በመግለጫቸው ይህን ከተካሄደ ሰላም ከመጣ ነው ሁላችንም ተጠቃሚዎች ብንሆን የራሳችን የቤት ስራለን። እሱም ድህነት ማስወገድ ነው። ድህነት መወገድ የሚቻለው ደግሞ ባለበት ነው። ሰላም ለማምጣትም ውይይት ያስፈልጋል በማለት ነው የተናገሩት ዶክተር ደብረጽዮን። ካልሆነ ግን የሚወረን ካለ እንመታለን፣ እኛም አጽፍ እመልሳለን በማለት ነው የተናገሩት። ከአሁን በፊት የነበረው ህዝባዊ አንድነትና መርህ ነው በትግራይ ክልል የነበረው ብለዋል። ግን ተመጣት ወይም ደግሞ የበለጠ የጦር ታጥቀናል ብንባል ዶክተር ደብረ ጽዮን በመግለጫቸው በዛሬው ዕለት በምዕራብ ትግራይ አካባቢ ወረራ ተከፍተዋል በማለትም ገልጸዋል። ይህንንም የመከተል ንገኛለን በማለት ገልጸዋል። ጠዋት ነበር ለክልሉ መግለጫ የሰጡት ዶክተር ደብረ ጽዮን በዛሬው ዕለት አሁን ያለው ሁኔታ አፕዴት ለማግኘት ተቸግነናል። በምዕራብ ትግራይ ያለው ሁኔታ ማለት ነው። አስቸኳይ ጊዜ አዋጅ በትናንትናው ዕለት በፌዴራሉ መንግስት ማወጁን ተከትሎ ግን ተቃውሞ አሰምተዋል። ከአሁን በፊት ትግራይ የራሱን እድል በራሱ ስለወሰነ ስላካሄደ እድሉ በራሱ ስለወሰነ የሚያስተዳድረኝ አካል ደሞ ይህ ራሱ ስለመጠ ዛቻዎች ይደርስ ነበር። የተለያዩ ማስጠንቀቂያ መስጠንቀቂያ ሰሆነ አሁን ደግሞ በገጭ ወረራ እንዲፈትዎች ታውዟል በማለት ነው የተቃወሙት። ይህንን ትክክል እንዳልሆነ ደግሞ የሚገልጻ ከዋን ነው ዶክተር ደብረጽዮን ገብረሚካኤል የተናገሩት። ጊዜ ያለኝ መርዳሽ ነው። በሌላ ጊዜ እንገናኛለን። እንደዚህ በዋትሳፕ ወይም ደግሞ ልክ ከመጣ ጥሩ፣ ካልሆነ እንደ የሳትላይት ኢንተርኔት የሚጠቀሙ ተቋማትን ለማግኘት ሞክራለሁ። አመሰግናለሁ። ሙልጌታ ጽብሃን ነኝ ከመቀለ። ሙልጌታ ጽብሃን እናመሰግናለን። ዘመኑ የመረጃ ነው። ብዙዎች ደግሞ ከዘመን እኩል ተራምደው በቴክኖሎጂ ሙያ ላይ መሰማራትን ያልማሉ። በተለይም ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን ይህን ሕልማቸውን እንዲያሳኩ መረጃ ከመስጠት አንስቶ በቴክኖሎጂ ሙያው በማሰልጠን ለስራ ብቁ ሆነው እንዲገኙ በማድረግ ትልቅ ድጋፍ ከሚሰጡ ተቋማት መካከል በአሜሪካ ሀገር ሜሪላንድ ውስጥ የሚገኘው ዱናቴክ የስልጠና ማዕከል አንዱ ነው የተቋሙ አጋር መስራቹ የሆነው ቴዎድሮስ መኮንን ከጓደኞቹ ጋር በመሆን በተለይም የኮሮና ወረርሽኝ መከሰትን ተከትሎ ኢትዮጵያ ውስጥ የተቸገሩ ቤተሰቦች እርዳታ እንዲያገኙም በማሰባሰብ ይንቀሳቀሳል። ስመኞሽ የቆየ ከቴዎድሮስ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ቴዎድሮስ መኮንን ኤጃሞ ይሰኛል። ትውልድና እድገቱ ከአዲስ አበባ ወደ ሁለት መቶ ሰላሳ ኪሎ ሜትር ርቀት ላይ በምትገኘው ሆሳእና ከተማ ነው። ሆሳአና ወይም ዋቸሞ ተብሎ በሚጠራው ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ከማጠናቀቁ በፊት ግን ከቤተሰቦቹ ጋር ወደ አሜሪካ በመምጣቱ የሁለተኛ ደረጃ ትምህርቱን ሜሪላንድ ውስጥ በሚገኘው ሴና ካቫሬ ትምህርት ቤት አጠናቆ ለከፍተኛ ትምህርት ወደ ሜሪላንድ ዩኒቨርስቲ ያቀና። ቴዎድሮስ እንደ አውሮፓውያኑ አቆጣጠር በ2010 ዓ ም በባዮሎጂ ና ኬሚስትሪ ሲመረቅ ግን አሜሪካ በወቅቱ ያጋጠማት የኢኮኖሚ መዳከም ምክንያት ስራ ማግኘት ቀላል አልነበረም ና በጓደኞቹ ምክር ወደ መረጃ ቴክኖሎጂ ሙያዘ ነበለ ከአስር ዓመት የስኬት ጊዜ በኋላ ያ ውሳኔ ትክክል ነበር ይላል እኔ ወደዚያ ሀገር በመጣሁ ጊዜ ወደ ቱታዘን ዋን አካባቢ በጣም ከባድ ነበር አንድ ሰው ወይ ከኢትዮጵያ ወይ ከተለያየ አገራት ወደ አሜሪካ ሲመጣ ወደ ፕሮፌሽናል የስራ አለም መግባት ትግል ነበር። በተለያየ ምክንያት አንደኛ ፋውንዴሽን አልነበረም። ማንን ምን ጥያቄ ልጠይቅ፣ ይህ አይነት እውቀት አለኝ ና እንዴት አድርጌ ነው ያንን ማቀርበው፣ እንዴት ነው ኢንተርቪው ማድረገው፣ እንዴት ነው ያን ኢንተርቪው እንዲፌንድ ማድረገው፣ ሪፈረንስ ኬት ነው ማገኘው። ይሄ ሁሉ በተለይም በእኛ ኮሚኒቲ ውስጥ በጣም ችግር ነበር። ኦርጋናይዝ የሆነ ኢንፎርሜሽን የሚሰጥ ፕላትፎርም አልነበረው ኮሚኒቲ ውስጥ እና ወደ አይቲ መግባት የምናሳየኝ ያለውን ኦፖርቹኒቲ መገንዘብ ቻልኩና ለምንድን ነው ወጣቶች ከኢትዮጵያ ወደዚህ ሀገር ሲመጣ ይህን ኢንፎርሜሽን ተመርኩዞ የኢንፎርሜሽን ቴክኖሎጂ ውስጥ ያለውን ኦፖርቹኒቲ እንደ ማንም ሰው ተጠቅሞ ከሰርቪስ ሴክተር ውጭ ስራ ኦፖርቹኒቲ እንዳለ ተረድቶ የማይሞክርበት እና ያንን ቻንስ የማይጠቀምበት የሚለውን ነገር በቀላሉ እንድዘረጋ ረድቶኛል። ቴዎድሮስ ከቤተሰቦቹ ጋር ወደ አሜሪካ ሲመጣ አባቱን ጨምሮ ብዙ ሰዎች በመረጃ ማጣት ምክንያት በሙያቸው ስራ ለማግኘት ያጋጠማቸው የነበረው ውጣ ውረድ ከፍተኛ እንደነበር ያስታውሳል። ለዛም ነው ኢትዮጵያኖች ከዝቅተኛ ስራዎች ወጥተው ሙያዊ ስራ መስራት ቢፈልጉ መንገዱን የሚያሳያቸው ብቻ ሳይሆን በቂ እውቀት የሚያስጨብጣቸው ተቋም ለመመስረት የተነሳውና ዱናቴክ የስልጠና ማዕከልን ያቋቋመው አላማው በጣም በጣም ቀለል ያለ ነው። አንድ ሰው የማንበብ የመጽሐፍ እውቀቱን ካዳበረ፣ ከዛ ውጭ ደግሞ የዩኒቨርሲቲ ደረጃ እውቀት ካለው ምርጫ ያስፈልገዋል። ያ ማለት አንድ ሰው ተነስቶ ነው ሰርቪስ ሴክተር ወደዋለሁ ካለ መብሶ ነው፣ ግን በምርጫ በማጣት አደለም እንደዛ ማለት ያለበት እና ፕሮፌሽናል መሆንንም እንደ ምርጫ አንድ ሰው ሲመጣ እንደ ምርጫ ሰዎች የሚያቀርቡለት ነገር ይሁን። በምን ነበር የጀመረው እና ያ ብዙ ሰዎችን በስምንት ዓመት ጉዞ ተቋሙ በሰርተፌት ደረጃ ያሰለጠናቸው ብዙ የቴክኖሎጂ መኮንኖችን፣ የሶፍትዌር ፕሮግራም አውጪዎችንና በዘርፉ አድገው አመራር ደረጃ የደረሱ በርካታ ባለሙያዎችን እንዳፈራ ቴዎድሮስ ይናገራል። ዲሎይት የሚሰሩ ተማሪዎች አሉ። እኛ ጋር ተምረው ባንክ ኦፍ አሜሪካ ውስጥ የሚሰሩ ተማሪዎች አሉ። እኛ ጋር ተምረው ካፒታል ዋን የሚሰሩ ተማሪዎች አሉ። ማአት የገበርመንት ውስጥ የሚሰሩ አሉ። ሲጀምሩ እንደ ማንም አይቲ ፕሮፌሽናል ደቨሎፐር፣ ወይም ቢዝነስ ኢንቴሊጀንስ ደቨሎፐር ምናምን ተብሎ ተቀጥረው አሁን አድገው ካምፓኒውን ሴክተር ሊድ የሚያደርጉ ሰዎች አሉ። በሄልዝኬር ዴታ ላይ የሚሰሩ ብዙ አሉ እና በብዙ ሴክተር ውስጥ ወይም በብዙ ቢዝነስ ኤሪያ ውስጥ ከኛ ትምህርት ሴቶቶ እየሰሩ ያሉ ልጆች አሉ። የዱና ቴክ አላማ ተማሪዎች ለሶስት ወር የሚሰጠውን መሰረታዊ የመረጃ ቴክኖሎጂ ትምህርት ተምረው እንዲጨርሱ ማረግ ብቻ አይደለም ወደ ስራ ከመግባታቸው በፊት ራሳቸውን እንዲፈትኑ የሚያስችል ተጨማሪ ሶስት ወር የሚፈጅ የተግባር ስራ እንዲለማመዱ በማድረግ ለስራ ብቁ መሆናቸውን ያረጋግጣል። የስራ መግቢያ መስፈርቶችን እንዲያሟሉም ድጋፍ ይሰጣል። የዚህን አገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜይል መደራረግ አሁን በዚህ ጊዜ ደግሞ በዙም ይሁን በጎብቱ ጎት ሚቲንግ ሚቲንጎች እንዲያደረጉ አብዛኛው ሶፍትዌሮች ዴቨሎፕ እንዲያደረጉት በግሩፕ ነው እና እንዴት ነው ያን የሚያደርጉት? እነዚን ፕላትፎርሞች አዘጋጅተንላቸው እንሰጣቸዋለን። በስድስት ወር ውስጥ ኢምፕሊመንት ያደርጋሉ። ያ ኮንፊደንሳቸውን በደንብ ቢልድ ያደርጋሉ። ያ ማለት አውቅ ያለው ብቻ ሳይሆን ስራ እንዲሰጠኝ ሰራበታል የሚለውን ነገር እንዲያገኝ ያደርጋሉ። በዛ በሶፍትዌር ባራተር ውስጥ ደግሞ ፕሮጀክት እየሰሩ ስለሰሩት ነገር ኢንተርቪው እናደርጋቸዋለን ከዛ ተነስቶ ደግሞ የራሳቸውን ሬዝሜ ወይ ሲቪ ቢልድ እንዲያደርጉ እናደርጋለን ያንን ደግሞ ዲፌንድ እንዲያደርጉ እንረዳቸዋለን እና ያንን ተመርኩዞ ደግሞ ስራ አፕላይ ሲያደርጉ የስኖ አፕላይ የሚያደርጉት የሚያጋጥሙ ውጣ ውረዶች አሉ ና እነሱን ደግሞ እንዴት ናብየት እንደሚያደርጉ እናረጋቸዋለን ዋናው አላማ የሰዎችን ህይወት ማቅለል መቻል ነው የሚለው ቴዎድሮስ ያሳደገውን ማህበረሰብ የሚያግዝ በጎ ስራ ላይም ይሳተፋል በተለይ የኮሮና ወረርሽኝ በመላው ዓለም ከተሰራጨበት ጊዜ አንስቶ እሱና ጓደኞቹ በየወሩ ገንዘብ በማሰባሰብ ኢትዮጵያ ውስጥ እጅግ ለተቸገሩ የማህበረሰብ ክፍሎች በተለያየ መልኩ እርዳታዎችን ያደርሳሉ። ከእነዚህ መሀል ልብስ በማጠብ ልጆቿን ታሳድገ የነበረችውና በኮሮና ምክንያት ስራ መስራት ባለመቻሏ ትልቅ ችግር ላይ ወድቃ የነበረችው በአዲስ አበባ ከእንግሊዝ ኤምባሲ ጀርባ ነዋሪ የሆነችው ምን ልኩ የሸዋ ጌጥ አንዷ ናት። ያው እኔ ሰው ቤት ነው እንግዲህ ልብስ አጥብ የምኖረው ያው ልጆቼን አንዳንድ ቀንም የማበለው እንትን ቤክሬም አጣለ አንዳንድ ቀን ልብስ ሲገኘው ልብስ አጥባለ ሳይገኝ ዝንድ ልናጣለ። ያው የኮሮና ከመጣ በኋላ እንትን የለም ስራ የለም። ይሄንም ስለሰጣችሁኝ እግዚአብሔር ይስጠልኝ አመሰግናሉ። ድሜ የጤና ይስጠልኝ። ልክ እንደምን ልኩ በካዛንቺስ አካባቢ የምትኖረው ማርታ ደጀኔም በኮሮና ምክንያት ስራ መስራት ባለመቻሏ ዘጠኝ የቤተሰቡ አባላት ችግር ላይ ወድቀው ነበር። ያው በፊት ቀን ስራ ሰራ ነበር። አሁን ግን የለኝም። ያው በቃ እናቴ ስጋ ሰራተኛ ሰው የምታገኘው ብር በቃ ማርታና ምን ልኩን ጨምሮ ሌሎች በወረርሽኙ ምክንያት ገቢያቸው ተቋርጦ ለከፍተኛ ችግር የተጋለጡ ህብረተሰቦችን በምን መልኩ እንደሚደግፉ ቴዎድሮስ ሲያስረዳ እንዲህ ይላል። እዚህ ብቻ አይደለም ግሩፑ፣ እዚህም ኢትዮጵያም ያሉ ልጆች ናቸው እና ሰው የምንታወቅ ሰዎች የምንችለውን ነገር እናውጣ ና እዛ ያለ ግራውንድ ያለ ሰው የሚያውቃቸው የሰዎች ጋር የተወሰነ ነገር እናርግ በሚል ተጀመረ። አላማው ምንድን ነው? ከአንድ ሰውን ልጅት ማድረግ ካልጀመረ መቼም ልንቀይረው አንችልም። ይሄ አንድ ሰው እንርዳ፣ ሁለት ሰው እንርዳ፣ ሶስት ሰው እንርዳ፣ እንደዛ እያደረግን ሁሉንም ሰው እንደዛ ማረግ እንዲችል እኛ ለምን አንጀምርም በሚል ተጀመረ። ቴዎድሮስ በሙያውም ሆነ በገንዘብ ለህብረተሰቡ የሚያደርገው ድጋፍ ገና ተጀመረ እንጂ አልተቋጨም ይላል። ቀጣይ ዓላማው በተመሳሳይ መልኩ በተለያዩ ሀገራት የሚኖሩና በመረጃና ደጋፊ ማጣት ሙያዊ ክህሎታቸውን መጠቀም ያልቻሉ ሰዎችን የሚያግዙ ተቋማትን በማስፋፋት ኢትዮጵያ ኖች በተለይ በመረጃው ቴክኖሎጂ ብቁ ሆነው እንዲገኙ ማስቻል ነው ይላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስንመኞሽ የቆየና እንግዳዋን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪዬን ነው። በባህር ዳር ከተማ የሚኖረው ወጣት ማሩ ጌጡ በአቅሙ የአካባቢ ማህበረሰብ የንባብ ባህል ለማዳበር የሚጥር ወጣት ነው። ከዛፍ ጥላስር ባቋቋመው ቤተ መጽሐፍት አማካኝነት በርካታ ሰዎች መጽሐፍትን እንዲያነቡ ያደርጋል። ከእውቀት ጋር እንዲቀራረቡም ያግዛል። አስቴር ምስጋናው ከወጣት ማሩ ጋር ያደረገችውን አጭር ቆይታ እናዳምጥ። ወጣት ማሩ ጌጡ ተወልዶ ያደገው ባህር ዳር ከተማ ነው። ለሰባት ዓመታት ያህል በመንግስት ሰራተኝነት አገልግሏል። በእነዚህ ጊዜያት በርካታ መጽሐፍቶችን ለማንበብ እድል እንደገጠመው ይናገራል። የንባብ ባህሉ ብዙ እውቀት እንዳስቀሰመው እና እሱ ያገኘውን ሌሎች ወጣቶች እንዲያገኙ በማለት ስራውን በመተው ዛፍ ጥላ ስር ቤተ መጽሐፍት ከፍቷል። ስሜ ማሩ ጌጡ እባላለሁ። ተወልጄ ያደግኩት እዚሁ ባህር ዳር ከተማ ውስጥ ነው ከዚህ በፊት የመንግስት ስራ ተቀጥሬ ሰራ ነበር፣ ለሰባት ዓመታት ያህል እዛ ቦታ ላይ እድሉን አግኝቼ መጽሐፍቶችን አንብቤ ያለው ነኝ እና ካነበብኳቸው በኋላ መጽሐፍቶችን ለሰው ለማድረስ ስፈልግ እኔ በማስረዳት ነገሮችን መጨረስ አልቻልኩ። ስለዚህ ያለኝ አማራጭ እዚህ ጋር የቆሸሸ ሽንት ቤት የነበረው ቦታ አጽድቼ መጽሐፍቶችን እዚህ ደርድሬ ማንኛውም ማህበረሰብ ከክፍያ ነፃ የማንበቢያ ቦታ በማዘጋጀት እያስነበቡ ይገኛሉ። ይህም ስሙ በራሱ ምንጭቷ አርካ የመጽሐፍ ማስነበቢያ ነው የሚባል ስሙ በራሱ ከዚህ በፊት ተረስቶ የነበረ ግን የአካባቢው መጠሪያ ነው እና አሁን ላይ እንደምታዩት ወጣቶች እዚህ ጋር እየመጡ እየዋሉ ነው። ብዙ ስርዓት ያለባት አካባቢ ነው ያለነው። ይህን ስርዓት ደግሞ መጽሐፍ ገዝቶ ለማንበብ የሚወስደው ሪሶርስ አለ። እሱን ሪሶርስ በመቀነስ ወጣቱ አልባሌ ቦታ እንዳይሆን ራሱን ደግሞ በተመረቀበት ትምህርት አፕግሬድ እንዲያደርግ። ለንባብ ምንም መሰናክሎች ሊኖሩ አይገባም። ሌሎች ብሮክራሶች መሰበር አለባቸው። ለሚያነብ ሰው ለምንድን ነው ምቹ ሜዳ አይኖር? በሚል ሀሳብ ወጣት ማሩ መጽሐፍቶቹን ከራሱና ለተለያዩ ሰዎች በሚያደርገው ጥሪ እንዳሰባሰባቸው ይናገራል። መጽሐፍቶች ሲጀመር የእኔም የነበሩ አሉ። ከዛ ባለፈ ግን ማንኛውም ህብረተሰብ፣ ከክፍያ ነጻ የመጣ ያንብብ ተብሎ ሀሳቡ ሲገባው ሰው በየቤቱ ያስቀመጠውን መጽሐፍ እያመጣ እዚህ ጋር በእርዳታ መልክ መስጠት ጀመረ። በእርዳታ መልክ ሲሰጥ ዝም ብሎ አይደለም የሚሰጠው። የሚያመጣው ሰው የሚያመጣው የመጽሐፍ ብዛት ይጻፋል፣ የመጽሐፉ ርዕስ ይጻፋል፣ ስሙ ይጻፋል፣ ሙሉ አድራሻው ይጻፋል። ምክንያቱም ለዚህ ድርጅት ማደግ የነዛ ሶስትና አራት መጽሐፍ አምጥተው ሳፖርት ያደረጉ ሰዎች ውጤት ነው። ከዚህ በፊት አንብቦ የጨረሰውን ሶስት መጽሐፍ ያመጣል። እዚህ ጋር ደግሞ ሳይገዛ ያለምንም ወጪ ወስዶ አንብቦ ይመልሳል። እንደዛ እያለ በዛ መሰረት እዚህ ጋር የተደረደሩ መጽሐፍቶችን ማንበብ እንዲችል ነው። ሰው በየ ክፍለ ከተማ እንደዚች እንደዚች አይነት ነገር ማድረስ ካልቻለ ወጣቱን በጣም የሚላሽቅ ወጣት ነው የሚኖረን። እንደዚህ ልንደርስለት ይገባል። ወጣት ማሩ በአሁኑ ሰዓት ቋሚ ስራ የለውም። ባገኘው አጋጣሚ በሚያገኘው ጊዜያዊ ስራ ኑሮውን እንደሚመራ ይናገራል። ቀዳሚ ስራው ግን ወጣቶችን ማስነበብ ነው። ካነበውቅ በኋላ እኔ ስራ የሚባል ነገር ጨንቆኛ ያውቅ። ማንኛውንም አይነት ስራ መስራት ይችላል። ኤሌክትሪክ ሙያለኝ፣ የኮንስትራክሽን ሙያለኝ ሌሎች ማንኛውንም ገንዘብ ሊያገኙ የሚችሉ የሚያስገኙ ነገሮችን መስራት ይችላሉ። ዜን ስራ የሚባለው ለነገር ለእኔ ጥያቄ አይደለም። ከማንኛውንም አይነት ስራ ገንዘብ እስከተገኘበት ድረስ መስራት ይችላሉ። እዚህ የጀበና ቡና ይቻላል አደለም። የጀበና ቡናው ምንድን ነው? መጀመሪያ ላይ እንደምታየው ይሄ የነበረው ባዶ ነው የነበር። ዜና አንባቢዎቹ መጡና ሲያነቡ ይቆዩና ሻይ ጠጥቼ መጣሁ ብለው ይሄዳሉ። ወኪል ደግሞ አሁን ቡና ጠጥ ቸመጠ እኔም ፈልገው ቁጭ ብሎ ያችን ጊዜ በአግባቡ እንዲጠቀሙ ዜ ያለኝ አማራጭ ምንድን ነው? እዚህ ጋር ቡና ያስፈልጋል። ሀሳቡ ባዶ ነበር አልነበረም ቡና። ስለዚህ ቤቱ መጣን እንድትሰራ አደረኳት። ይሄን ደንበኛው እዚህ ጋር ምን አደረኩት ማለት ነው ታይሚንጉን እዚህ ጋር መጠቀም ቻለ ማለት ነው። ትውልዱ በንባብ መለወጥ አለበት ብሎ የሚያምን ዜጋ የመጽሐፍትና የቁሳቁስ ድጋፍ እንዲያደርግለትም ወጣት ማሩ ጥሪ አቅርቧል። ማስተላልፈው መልእክት ስጀምር ከአንድ ሺህ አምስት መቶ ያላነሰ መጽሐፍቶች ነበሩ። እንደምታያቸው አሁን እነዚህ አንድ ሺህ ምናምን አይሞሉ። ሰው ይወስዳቸዋል። እኔ ሰው እንዲያነብ ስለምፈልግ ማንኛውም ለማንበብ የሚጠይቀኝ ሰው አልከለክል። በመጽሐፍ ዙሪያ መርዳት የሚፈልግ ሰው ካለ ፕሊስ ፕሊስ መጽሐፍቶች ተቆልፈው ባቸው በራቸው ተቆልፈውባቸው ምንም አይደሉም። መጽሐፍት በሩ ከተቆለፈ ምንም አይደለም። ስለዚህ መጽሐፍቶች ወጣው ግን ለዜጋ ከቀረቡ የተሻለ ነገር ያመጫሉ። ፕሊስ መርዳት ትችላላችሁ ምለው ሌላው ምንድን ነው፣ እነዚህ መጽሐፍቶች እዚህ ጋር አይደለም የሚያድሩት ጧት በካሬታ ይመጣሉ፣ ማታ በካሬታ ይገባሉ። እኔ ማገለግለው ለህዝብ ነው። ለምንድን ነው እዚህ ጋር ማሳደሪያ የማይኖረው? ለምን ለምንድን ነው እዚህ ጋር አድሮ በስነ ስርዓት ይሄን መጽሐፍ ጧት ይገባል፣ ማታ ይገባል። ቀን ላይ ደግሞ አንባቢያን ያንከላችሁታል። ዘይን እድሜው ምን ሆነ ማለት ነው ያጥራል። ስለዚህ እዚህ ጋር በስነ ስርዓት ተደርድሮለት ማደሪያ ኑሮት ለምሳሌ ሁለት በሁለት የሆነም ሊሆን ይችላል ኮንቲነር ነገር ነው ግን የአካባቢውን ነገር ላይረብሽ የሚችል ሙሉ ሸልፍ ያለው ሆኖ ማታ ላይ የሚዘጋ ቀን ላይ ግን ኦፕል ሆኖ የሚወድ። እኔ እዚህ ጋር ራሱ ዜጋው ገብቶ አንብቦ የኔ ነው የሚል ስሜት እንዲኖረው ነው ይፈልግ። ይህ በቅርብ ምንድን ያደረግ ነው ምንጭቷ አርካ የማህበረሰቡ ለውጥ የመጽሐፍ ማንበቢያ የበጎ አድራጎት ማህበር የሚል እውቅና አግኝተናል ከመንግስት ማለት ነው። ዜን ሀሳቡ እየተጠራቀመ ጥሩ የሆነ አቅም እየተፈጠረ እየሄደ ነው ማለት ነው እንደዚህ እያደረግን ካልሄድ ሀገርንም ራስንም ወገንንም ለዓለምም የሚጠቅም ነገር የምናመጣው ከማንበብ በሚል በቤተ መጽሐፍቱ ተጠቃሚ የሆኑ ወጣቶችም አስተያየታቸውን ሰጠውኛል። ስሜ ግዛቸው ሽባቦ እባላለሁ። የአራተኛ ዓመት የመካኒካል ኢንጂነሪንግ ተማሪ ነኝ። ፖሊካንታስ እና ከዚህ ላይብረሪ የተለያዩ ጥቅሞችን አገኛለሁ አገኛለሁም። ወደፊትም የመጀመሪያ እንደምታየው የበጎ አድራጎት ነው ማለት እዚህ መጽሐፎቹን ስናነብ ያለ ክፍያ ነው። የተለያዩ መጽሐፍትንም ይዟል ደግሞ፣ ቦታውም በዚህ ሰፈር በመሆኑ የተለያዩ ቦታዎች ማለት የእረፍት ጊዜን እዚህ በማሳለፍ አካዳሚክም የራሴንም እዚህ የማገኛቸውን መጽሐፍም እዚሁ እያነበብኩ የምፈልጋቸውንም ደግሞ በውሰት እየወሰድኩ እየተጠቀምኩ። ልጁ በጣም የሚደነቅ ልጅ ነው። እዚህ መጽሐፍቶቹን ጧት ያመጣል፣ ከሰዓት ይመልሳል። ጧት አምጦ በስርዓቱ ደርድሯቸው እዛ በኋላ ይዟቸው ይመለሳል። በዚህ ወቅትም መጽሐፎቹ ይጎዳሉ። የእሱ ልፋት እንዳለው ነው ማለት ነው። እዚህ ሌላ የሚያግዘው የመንግስት አካልም ቢሆን ግለሰብ፣ የሚችል ሰው አግዞት በጣም ሰፍቶና ደረጃውን የጠበቀ ሆኖ ወጣቱ ተጠቃሚ ቢሆን ደስ ይተኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር Say jo the the judge the you,

I'm አድማጮቻችን የጋቢና ቪኦኤ ዝግጅታችንን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ስናስተናግዳቸው ያመሸነው ነው ትዝታ በላቸው፣ በአርትኦቱ ኤልያስ አስማረ፣ በቅንብሩ ሀብታሙ ስዩም፣ በዜናዎቹ ኤደን ገረመው፣ በመስተንግዶው ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ደህና እደሩ። She my get laid Yes, i zero to do.